ዞን ዘጠኝ በመባል የሚታወቁት የድረገጽ ጦማርያንና ጋዜጠኞች በአቃቤ ሕግ በጸረ ሽብር ሕግ መከሰሳቸው የሚታወቅ ነው። በአስሩ ጦማርያንና ጋዜጠኞች ተመስርቶ የነበረው ክስና ሂደቱ ጠበቃቸው አቶ አመሀ መኮንን እንዲህ ያስታውሱናል። እንደሚታወቀው መጀመሪያ ሶስት ጋዜጠኞች እና በሰባት ጦማሪያን ላይ የጸረ ሽብር አዋጁ አንቀጽ ሶስት ንዑስ አንቀጽ ሁለት እና አራት ተጠቅሶ የሽብር ወንጀል ለመፈጸም አቅዳቸዋል፣ አሴራቸዋል፣ ተዘጋጅታቸዋል የሚል ክስ ቀርቦባቸው ነበር። አራቱን ወይም አምስቱን ተከሳሾች በተመለከተ ራሱ በአቃቤ ሕግ ውሳኔ ክሱን ሰርዞ ከእስር የተለቀቁበት ሁኔታ ተፈጠረ። ቀሪዎቹ አምስቱ ደግሞ ፍርድ ቤቱ የአካል የግል ማስረጃ መዝኖ የተከሰሱበትን የሽብር ወንጀል ብቻ ሳይሆን ሌላም ተራም ወንጀል ለማስረዳት ብቃት የሌለው ነው በሚል ሙሉ በሙሉ የቀረበባቸውን ክስ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ውሳኔ ሰጥቷል። በፍርድ ቤት ነጻ የተባሉት ጠወም ማርያን በተመለከተ አቃቤ ሕግ ያቀረብኩት ማስረጃ በአግባቡ አልተመዘነም የሚል አቤቱታ በማቅረቡ ነው። ጉዳዩ በፌዴራል ጠቅላይ ፍርድ ቤት እየታየ ያለው። ጠበቃ መሀመኮነን የይግባኙ ቅሬታ ያው ጠቅለል ብሎ ያቀረብኩት ማስረጃ በሚገባ አልተመዘነም ነው። በምዘና ላይ ነው ቅሬታ ያለኝ ያለው ስለዚህ ይግባኝ ሰሚ ፍርድ ቤትም በዚሁ ላይ መልስ እንድንሰጥ አዞ፣ በእኛ በኩል ያው ፍርድ ቤት ችሎት ተገኝተን የስር ፍርድ ቤት ውሳኔ ተገቢ መሆኑንና ማስረጃውን በአግባቡ መመዘኑን በቃል ክርክር በሚገባ አስረድተናል። በዚሁ መሰረት ፍርድ ቤቱ እንግዲህ የአቃቤ ሕግን ይግባኝና የእኛን በቃል ያቀረብነውን መልስ መርምሮ ውሳኔ ለመስጠት ነበረ ለዛሬ ቀጥሮ የነበረው። ዛሬ ያው በችሎ ስንቀርብ እንግዲህ የተነገረን በተለይ በቃል ያደረግነው ክርክር መቅረጽ ድምፅ ተቀርጾ የነበረው በጽሁፍ ተገልብጦ ለዳኞቹ መቅረብ ነበረበት። ፍርድ ቤቱ የገለጸልን ይሄ የተደረገው አሁን በቅርብ ጊዜ ስለሆነ ፍርድ ቤቱ በጽሁፍ የቀረበለትን የቃል ክርክር መርምሮ ውሳኔ ለመስጠት አላደረሰውም የሚል ምክንያት ነው የተነገረን። ስለዚህ በዚህ ምክንያት አሁን በእጃቸው የገባውን ቃል ክርክር በጽሑፍ የተገለበት የቃል ክርክር መርምረው ተገቢውን ለመስራት ለግንቦት አስራ ሰባት ነው እንግዲህ የቀጠሉት በዛሬው የችሎት ውሎ በርካታ ጋዜጠኞች ወዳጅ ዘመዶቻቸውና ፖለቲከኞች ተገኝተው ነበረም ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ